የሁለተኛው የዓለም ጦርነት ቁርሾ እየተዘጋ ይመስላል። ያኔ በተቃራኒ ጎራ ተሰልፈው የተናነቁት ዩናይትድ ስቴትስ እና ጃፓን ዛሬ ወዳጆች ናቸው። የእርቅን ጉዳይ ግን ሁለቱም ዝም ዝም ከማለት በስተቀር ጨርሶ አልዘጉትም ነበር። እነሆ የወታደራዊቱ ጃፓን አየር ኃይል ጀቶች በዩናይትድ ስቴትስ ፐርል ሃርበር የባሕር ኃይል መደብ ላይ ድንገት ባደረሱት ወረራና በከፈቱት ጥቃት በአንድ ጀንበር 2400 የአሜሪካ ወታደሮች ተገድለዋል። ያ ታሪክ ከተፈጸመ ከሰባ አምስት ዓመታት በኋላ የጃፓን ጠቅላይ ሚኒስትር ሽንዞ አቤና የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አብረው ፐርል ሃርበርን ትናንት ጎብኝተዋል። የጉብኝታቸው ዓላማ ያኔ የተጎዱትን ለመዘከርና የእርቅ መልእክት ለማስተላለፍ ነው። የቂምና የጥርጣሬን ዶሴ መዝጋት። ጃፓን ፐርል ሃርበርን በደበደበች ማግስት ህዳር 28 1934 ዓ.ም በኢትዮጵያ የዘመን አቆጣጠር የያኔው የዩናይትድ ስቴትስ ፕሬዚደንት ዕለቱን በሐፍረት President Obama Minister Pearl Harbor Listening again as I focus my senses. Alongside the song of the breeze and the rumble of the rolling waves. ስሜቶቼን ሁሉ ሰብስቤ በአትኩሮት ሳዳምጥ ከነፋሱ ሽውታ ዝማሬና ከሚያጉረመርሙትና ከሚገለባበጡት ማዕበሎች መካከል የእነዚያ ወታደሮች ድምፆች ተለይተው የሚሰሙኝ ይመስለኛል። አቤ ትናንት የተናገሩት ቃል ነው። ያኔ በድብደባ በሰጠመችው ዩኤስኤስ አሪዞና የጦር መርከብ ቅሪት ላይ በተገነባው ቤተ መዘክር ቆመው የተናገሩትና አክብሮታቸውን የገለጹት የጃፓን ጠቅላይ ሚኒስትር ሽንዞ አቤ ሐዘናቸውን ገልጸዋል፣ ቃልም ገብተዋል። የጦርነትን አስፈሪ ሁኔታዎች ጨርሶውኑ መድገም የለብንም። ይህ የጃፓን ሕዝብ የገባው ብርቱ ቃል ነው። ያኔ ከዛሬ ሰባ ዓመት በፊት ዓለምን በእጅጉ ካስደነገጡና እስከ ዛሬም ጠባሳቸውን ካኖሩ የሁለተኛው የዓለም ጦርነት ቁስለቶች መካከል በጦርነቱ የማብቂያ ወራት አሜሪካ ሂሮሽማና ናጋሳኪ ላይ የጣለቻቸው አቶሚክ ቦምቦች ዘወትር ሲታወስ ይኖራል። አንድ ሥራ ላይ ያለ የአሜሪካ ፕሬዚደንት ሂሮሽማን ሲጎበኝ ባራክ ኦባማ የመጀመሪያው ሆኑና የዛሬ ሰባት ወር ያንን ህመም ለመዳበስ ሞክረዋል። ያኔ በአስሮች ሺዎች የሚቆጠሩ ሲቪሎች ናቸው ሁለቱ ከተሞች ላይ ያለቁት። ፕሬዚደንት ኦባማ ሂሮሺማን የጎበኙ ጊዜ ስለ ሀገራቸው ያ ያለፈ ጥቃት ይቅርታ አልጠየቁም። አቤም ቢሆኑ ትናንት ፐርል ሃርበር ላይ ይቅርታ አላሉም። ይልቅ የጃፓኑ ጠቅላይ ሚኒስትር በንግግራቸው አጉልተው ለማሳየት የሞከሩት ያንን ህመም ለማከም የሀገሮቹን ግንኙነቶች ይበልጥ ለማጠናከር ዩናይትድ ስቴትስ እያደረገች ያለችውን ጥረት ነው። ፕሬዚደንት ባራክ ኦባማም የእርቅን አስፈላጊነት በአጽንዖት ተናግረዋል። ጦርነቶች ይቆማሉ። እጅግ የተጠላሉ ባላንጦች እጅግ የጠበቁ ወዳጆች ይሆናሉ። የሰላም ፍሬ ግን ሁልጊዜ ከጦርነት ጥፋቶች ሁሉ ያይላል። ከፐርል ሃርበሩ ጥቃት የተረፉት አልፍሬድ ሮድሪጌዝ የጃፓን ጠቅላይ ሚኒስትር ጉብኝት ያስደሰታቸው መሆኑን ገልጸዋል። በጃፓን ላይ ጥላቻና ቂምም እንደሌላቸው ተናግረዋል። አሁን ሁላችንም ሰላማዊ መሆናችንን ያሳያልም ብለዋል ሮድሪጌዝ። የአቤ ወደ ፐርል ሃርበር መምጣት የቀድሞዎቹ ደመኞች ዩናይትድ ስቴትስ እና ጃፓን ዛሬ ወዳጅ ናቸው፤ በወደፊት ዕድሎቻቸው ላይ ነው የሚነጋገሩት። አዲሱ አስተዳደር ወደ ዋሽንግተን ሲገባ ግን ይህ ግንኙነት ምን እንደሚሆን ብዙዎች በጉጉት እየጠበቁት ነው።